ውበት ማለት የመልክ ማማር አይደለም። የሰው ልጅ ውበቱ ልቡ ላይ ያለው መልካም ስብዕናና መልካም አስተሳሰቡ ነው። ቅን ልብ ያለው ሁሉ ቆንጆ ነው። ቅን መሆን በራሱ ውበት ነው። አንተ ግን ቆንጆ ወዳጅ እንጂ ቆንጆ ቁመናን አትሻ። ቆንጆ ትዳር እንጂ ቆንጆ ሴትን አትመኝ። የላይ ነገር ከንቱን አላፊ ነውና በሚፈርስ አካል ኑሮ በሚለዋውጠው መልክ አትደለል። እወዳችኋለሁ።